ክርስቶስ ልደት በዓል በመላው ኢትዮጵያና የእምነቱ ተከታይ ኢትዮጵያውያን በሚገኙባቸው የተለያዩ የዓለም አካባቢዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን ለብርሃን ልደቱ በሰላም አደረሳችሁ። ሁከትና ብጥብጥ በዩናይትድ ስቴትስ ምክር ቤት Today was a dark day in the, the history of the United States capital but thanks to the swift efforts. Zareeb, the United States, mukaribe tarik ich alamak anabbera. Yehuninji, the United States, mukaribe police, uch federal, ekaflag zatho chinnaya, ek kabaviu gas kabbaruch, musganae antrat, amasu bakuta tarseruloa. የዲሞክራቲክ ፓርቲ አባላትን ሁለቱንም የዩናይት ስቴትስ ምክር ቤቶች እንዲቆጣጠሩ ያስቻለው የጆርጂያ ክፍለ ግዛቱ ዳግም ምርጫ ከሁለቱ አሸናፊዎች አንዱ የሆኑት ተመራጩ የምክር ቤት አባል ራፋኤል ዋርኖክ ናቸው። የዚህንም ዘገባ ዝርዝር ይዘናል። የጥቁሮች ሕዝብ ያገባናል የሚሉት እዚያ ኋይት ሀውስ ፊት ለፊት ሲሰለፉ እንደ አሸንፈልተው የመጡ የጥርታ ክፍሉ አሁን ደግሞ ከየት የጠፉ የሚለው አንድ አንድ ጥያቄ ያስችላል። የፖለቲካ ሳይንስ እና ዓለም አቀፍ ግንኙነቶች መምህሩ ፕሮፌሰር ጌታቸው መታፈሪያ ናቸው። በቀደሙት ርዕሰ ጉዳዮች ላይ ከሰጡት ትንታኔ የተወሰደ ነው። ይህም በመጽሔቱ ክፍለ ጊዜ ከሚቀርቡት ውስጥ ነው። በትላንቱ በዩናይትድ ስቴትስ ምክር ቤት በሁከት ቀስቃሾች የተፈጸመ ብጥብጥ ከዓለም ዙሪያ የተሰጠውን ምላሽ ጨምሮ አብዛኛውን የስርጭታችንን የመጀመሪያ ክፍልን የሚሸፍኑት ዘገባዎች ይመለከቷቸዋል። ጤና ስጥልኝ እንደምን አመሻችሁ! ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ይታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከእለቱ ዋና ዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የህወሓት የቀድሞ አመራር አባል ሴኩቱሬ ጌታቸውን ጨምሮ አራት አመራሮች መገደላቸውን መንግስት አስታወቀ። ከአንድ ወር በፊት በድምፀ ወያኔ ቴሌቪዥን ጣቢያ ላይ በነበራቸው ውይይት የሰሜን እዝ ላይ በ45 ደቂቃ ውስጥ መብረቃዊ ጥቃት በመፈጸም ከጥቅም ውጪ አድርገነዋል ሲሉ የተናገሩት አቶ ሴኩትሬ ጌታቸውን ጨምሮ አራት ከፍተኛ የህወሓት አመራሮች ከነአጃቢዎቻቸውና ጠባቂዎቻቸው ሲደመሰሱ ዘጠኝ ደግሞ በቁጥጥር ስር ዋሉ ሲሉ የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጄኔራል ተስፋዬ አያሌው ለኢትዮጵያ ዜና አገልግሎት ሰጡት መግለጫ አስታወቁ። የጄኔራል ተስፋዬ አያሌውን ቃል ጠቅሶ ኢዜአ ማምሻውን በሰበር ዜና እንደዘገበው ከአቶ ሴኩቱሬ ጌታቸው በተጨማሪ የኢትዮጵያ ራዲዮና ቴሌቪዥን ስራ አስኪያጅ እና የብሮድካስት ባለስልጣን ዋና ዳይሬክተር የነበሩት አቶ ዘራይ አስግዶምን ጨምሮ በርካቶች ተደምስሰዋል ብሏል። በተጨማሪም የድምጸ ወያኔ ኃላፊ የነበሩት አቶ አበበ ገብረ መድኅን እንዲሁም አቶ ዳንኤል አሰፋ የተባሉ የክልሉ ፋይናንስ ቢሮ ኃላፊ ከነ ሹፌሮቻቸው ከጥበቃዎች ጋር በመከላከያ ሰራዊት በፌዴራል የጸጥታ ተቋማት ና በትግራይ ህዝብ ና በክልሉ ጊዜያዊ አስተዳደር በተደረገ የተቀናጀ ዘመቻ መደምሰሳቸውን ብርጋደር ጄኔራል ተስፋያ እያሌው ገልጸዋል። በሌላ በኩል የትግራይ ክልል አፈጉባኤ የነበሩት ወይዘሮ ቅዱሳን ነጋ ና የቀድሞ የትግራይ ክልል ከተማ ልማት ቢሮ ኃላፊ ና የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ የነበሩት ዶክተር ሰለሞን ኪዳነ፣ የማረት ስራ አስፈጻሚ የነበሩት አቶ ተክለወይኒ አሰፋ፣ የክልሉ ንግድ ቢሮ ኃላፊ የነበሩት አቶ ገብረመድህን ተወልደ፣ የክልሉ መንገድ ትራንስፖርት ቢሮ ኃላፊ የነበሩት አቶ ወልደ ጊዮርጊስ ደስታ፣ በሱዳን የኢትዮጵያ የቀድሞ አምባሳደር የነበሩት አምባሳደር አባዱ ዘሚ፣ የመለስ አመራር አካዳሚ ፕሬዚዳንትና ና የኤፈርት ቦርድ ኃላፊ የነበሩት አቶ ቴድሮስ ሀጎስ የክልሉ ምክር ቤት ህግ አማካሪ የነበሩት ወይዘሮ ምህረት ተክላይ እና የክልሉ የንብረትና የግዢ ስራ ሂደት ኃላፊ የነበሩት አቶ ብርሃን አደም መሐመድ በቁጥጥር ስር መዋላቸውን ጀኔራሉ ጨምረው ለኢዜአ ገልጸዋል። በትላንትና እለት በሺዎች የሚቆጠሩ የተሰናባቹ ፕሬዚዳንት ትራምፕ ደጋፊዎች ከህግ አስከባሪዎች ጋር ግብ ግብ ገጥመው የተወካዮቹን ምክር ቤት ቢወሩም ከሰዓታት በኋላ ተመልሰው ገብተው ስብሰባውን ያስ ያስቀጠሉት የዩናይትድ ስቴትስ ምክር ቤት አባላት ባለፈው ህዳር የተካሄደው የአሜሪካው ፕሬዝዳንታዊ ምርጫ አሸናፊ ዴሞክራቱ ጆ ባይደን መሆናቸውን ማረጋገጫ ሰጥተዋል። የተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ የተወካዮች ምክር ቤትን በመውረር የህግ አውጪዎቹን የምክር ቤት አባላት ስብሰባ በማቋረጥ ህንጻውን ለቀው እንዲወጡ ካስገደዷቸው በኋላ የምክር ቤት አባላቱ ተመልሰው ሁኔታዎች በቁጥጥር ስር እስኪወሉ ጠብቀው ወደ ምክር ቤቱ በመግባት ህገ መንግስታዊ ኃላፊነታቸውን ለመወጣት ባደረጉት የድጋሚ ስብሰባ ማረጋገጫውን ሰጥተዋል። በረብሻው ወቅት ከአዳራሹ እንዲወጡ ቢደረግም እዚያው ምክር ቤት ውስጥ መቆየታቸው የተነገረው ተሰናባቹ ምክትል ፕሬዚዳንት ማይክ ፔንስ በአመፁ ምክንያት ተቋርጦ የነበረውን ስብሰባ በድጋሚ ሲያስጀምሩ፣ ዛሬ በዩናይትድ ስቴትስ ምክር ቤት ታሪክ የጨለማው ቀን ነበር። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ፖሊሱ ች የፌዴራል የክፍለ ግዛቶችና የአካባቢው ህግ አስከባሪዎች ምስጋና ይግባቸው እና እነሱ ባደረጉት ፈጣን ጥረት አመፁ በቁጥጥር ስር ውሏል ሲሉ ተደምጠዋል። በመጨረሻም የየክፍለ ግዛቶቹ ተወካዮች ለባይደን 306 ለትራምፕ 232 ድምጽ የሰጡ መሆናቸውን መረጋገጡን ይፋ አድርገዋል። ትዊተርና ፌስቡክ እንዲሁም ዩቲዩብን ጨምሮ የማህበራዊ ትስስር መድረኮች በትላንትናው ምሽት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የተከሰተውን ረብሻ ተከትሎ በወሰዷቸው እርምጃዎች የፕሬዚዳንት ትራምፕ ድርጊት ፖሊሲያቸውን የሚጥስ መሆኑን በመግለጽ በፕሬዚዳንት ዶናልድ ትራምፕ የተጻፉ የተወሰኑ መልእክቶች እንዲነሱ አድርገዋል። በተጨማሪም የፕሬዚዳንት ትራምፕ ምርጫውን ማሸነፋቸውን የሚናገሩበትና ትራምፕ ቀደም ሲል ደጋፊዎቻቸው ወደ ምክር ቤቶቹ እንዲያምሩ ያሳሰቡበት የቪዲዮ መልእክቶች ሌሎች እንዳያጋሩት እገዳ ተጥሎበትም ነበር። በመጨረሻም የትዊተር አካውንታቸውን ለ12 ሰዓታት እንዳይጠቀሙበት ታግደው ነበር። የፕሬዚዳንቱን የግል መልእክት ማስተላለፊያቸውን በመዝጋትም አግደዋቸዋል። አጠቃላይ የዩናይትድ ስቴትስን ህዝብ ቀልብ ስቦ በቆየው የጆርጂያው የህግ መወሰኛ ምክር ቤት ሁለት መቀመጫዎች ዴሞክራቶች ድል ቀንቷቸዋል ሁለቱ ተወዳዳሪዎች አሸናፊ በመሆናቸውም ከሪፐብሊካኖች ጋር ሀምሳ ሀምሳ ድምጽ በማግኘት የህግ መወሰኛ ምክር ቤት ውስጥ እኩል ድምጽ እንዲኖራቸው የሚያደርግ አሸናፊነትን አግኝተዋል ይህ ድል ዴሞክራቶች በሴኔቱና በምክር ቤት ውስጥ የበላይነቱን እንዲይዙ ያስችላቸዋል በዩናይትድ ስቴትስ በደቡባዊቷ ጆርጂያ ክፍለ ግዛት የህግ መወሰኛ ምክር ቤቱን ሁለቱም መቀመጫዎች ለመያዝ ከተካሄዱት ብርቱ ፍክክር በኋላ የዲሞክራቶቹ ቄስ ራፋኤል ዋርናክ እና ጆን ኦሳፍ በማሸነፋቸው ዲሞክራቶች በሴኔቱ እኩል መቀመጫን አግኝተዋል። በትላንትና ውለት በ በዩናይትድ ስቴትስ ህግ አውጪዎች ምክር ቤት ህንጻን በመውረር የተፈጸመውን ድርጊት አስመልክቶ በምክር ቤቱ ህንጻ ጠባቂ ፖሊሶችና ህግ አስከባሪዎች ላይ ምርመራ እንዲደረግ የምክር ቤቱ አባላት ጠይቀዋል። ህግ አውጪዎቹ የምክር ቤት አባላት የትናንቱን ሁከት በመቆጣጠር ከፍተኛ ተጋድሎ ያደረጉትንና የፖሊስና ህግ አስከባሪ አካላት አድናቆታቸውን ቢገልጹም ቀድሞውንም ቢሆን እንዲህ ያለ ነገር እንዴት ሊከሰት እንደቻለ ምርመራ እንዲደረግ ጠይቀዋል። በተለይም በአዲሱ ህግ አውጪ ምክር ቤት የምክር ቤቱን ህንፃና አስተዳደር በጀት ኮሚቴ የሚመሩት ሁለቱ ዴሞክራቶች ድርጊቱን በዝርዝር የሚያመላክቱ ብዙ ቪዲዮዎች አሉ እንዳሉ በመግለጽ አንዳንዶቹ ጀግንነት የሚያሳዩ ቢሆኑም አንዳንዶቹ ግን አሳሳቢ ናቸው ብለዋል። ስለዚህ ሙሉ ምርመራ ተደርጎ የምክር ቤቱ ሕንፃ በዚያ ፍጥነት እንዴት ሆኖ ሊወረር እንደቻለ የጥበቃውና የደህንነቱ ሁኔታ እንደገና ሊመረመር ይገባዋል ብለዋል። የፕሬዚዳንቱን መሰረተ ቢስ ቅስቀሳ ሰምተው ቀደም ሲል ለተቃውሞ አመጽ የተዘጋጁ ሰዎች መኖራቸው እየታወቀ ለምን በቂ ዝግጅት አልተደረገም የሚሉትም ጥያቄዎች የምክር አባላት አንስተዋል። የምክር ቤት አባላት የሆኑት ኢሃን ኦማር ለብሔራዊ ደህንነት ጥበቃ በቢሊዮን ዶላሮች እናወጣለን፣ በዛሬ ዕለት በሀገሪቱ ምክር ቤት ላይ ህገወጥ ነውጠኞች ያደረጉትን ወረራ ግን ማስቆም አልቻልም። ይህ ተቀባይነት የለውም ብለዋል። የዩናይትድ ስቴትስ ምክር ቤት በዓመት ወደ 460 ሚሊዮን በጀት የሚመደብለት ሲሆን ከ2300 በላይ ሲቪል ሰራተኞችም እንዳሉ ተነግሯል። የተሸኙ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች ትላንት የሀገሪ ምክር ቤት በሚገኝበት ካፒቶል ህንፃ ላይ ያደረጉት ወረራ ከዓለም ዙሪያ ድንጋጤ፣ ሐዘንና ምጸት የተደበላለቀበት ምላሽ ማስከተሉንም ቀጥሏል። በዩናይትድ ስቴትስ ባሳለፍነው ሳምንት ሰባት መቶ ሰማኒያ ሰባት ሺህ ሰራተኞች የስራ አጥነት ክፍያ እንዲከፈላቸው ማመልከታቸውን የሀገሪቱ ሰራተኞች መስሪያ ቤት አስታወቀ። መስሪያ ቤቱ ይህንን ያለው መንግስት ብዙዎችን ያላስደሰተውን ለስራ አጦች በየሳምንቱ የሚሰጠውን የሶስት መቶ ዶላር ድጎማ መስጠት በጀመረበት ወቅት ነው። ላለፉት አስር ወራት የኮሮና ቫይረስ ወረርሽኝ የአሜሪካ ሰራተኞች ላይ የፈጠረውን ጫና በቀጠለበት ወቅት በየሳምንቱ ሶስት ሺህ የሚሆኑ ሰዎች የድጎማው ጥያቄ የሚያቀርቡ ሲሆን ከታህሳስ ወር መጨረሻ አንስቶ ይህ ቁጥር ለውጥ አላሳየም። በአሜሪካ ከሚገኙ 22 ሚሊዮን ሰራተኞች መካከል ስራቸውን ያጡ 10 ሚሊዮን ሰዎች እስካሁን ስራ አላገኙም። የስራ አጥነት ቁጥሩ በህዳር ወር ላይ 6.7 ከመቶ የነበረ ሲሆን በመጪዎቹ ወራቶች በዚህ መልኩ እንደሚቀጥልም የኢኮኖሚ ባለሙያዎች ይናገራሉ። የሰራተኞች ቅጥር ለአምስት ተከታታይ ወራት እየቀነሰ የሄደ ሲሆን ሲሆን ከሚያዚያ ወር ጀምሮ የወጡ አዳዲስ ቅጥሮች በጣም ዝቅተኛ መሆናቸው ታውቋል። አድማጮች የምታዳምጡት ከአሜሪካ ድምጽ የአማርኛው ቋንቋ አገልግሎት የሚተላለፍ ላችሁን ዝግጅት ነው። የኤርትራ ልዑካን ቡድን ወደ ሱዳን ተጉዘው ውይይት አካሂደዋል። የአስመራው ዘጋቢያችን ብርሃረ በረሀ ተጨማሪ አለው። በኤርትራ የውጭ ጉዳይ ሚኒስቴር ዑስማን ሳልህና በፕሬዝደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረአብ የቆመ የኤርትራ ከፍተኛ የልኡካን ቡድን ታህሳስ 27 ለሱዳን ሉዓላዊ መማክርት ሊቀመንበር ጀኔራል አብደልፈታህ አልቡርሃን ከፕሬዝደንት ኢሳያስ አፈወርቂ የተላከ መልእክት ማድረሳቸውን የኤርትራ ዜና አገልግሎት ዘግቧል። ፕሬዝደንት ኢሳያስ በመልእክታቸው የሱዳንን ስልሳ አምስተኛ የነጻነት በዓልና አዲስ ዓመትን ምክንያት በማድረግ ለሱዳን ህዝብና መንግስት መልካም ምኞታቸውን እንዳስተላለፉ ያመለከተው ዘገባ ሱዳን ሉዓላዊ መማከት ሊቀመንበር ጀኔራል አብዱልፈታህ አልቡርሃንም በበኩላቸው ለፕሬዝደንት ኢሳያስ ምስጋናቸውን በማቅረብ የአዲስ ዓመት መልካም ምኞታቸውን ለኤርትራ ህዝብና መንግስት መግለጻቸውን ዘገባው ጠቅሷል። የኤርትራ ከፍተኛ የልዑካን ቡድንና የሱዳን ሉዓላዊ መማክርት ሊቀመንበር የሀገራቱን የሁለትዮሽ ግንኙነት ለማጠናከር በሚያስችሉ ጉዳዮችና የቀጠናውን ሰላምና መረጋጋት ለማጎልበት መወሰድ ስላለባቸው ተጨባጭ እርምጃዎች ላይ መወያየታቸውን የኤርትራ ዜና አገልግሎት አመልክቷል። ስለ ውይይቱ የተሰጠ ዝርዝር መረጃ ባይኖርም ካለፉት ቅርብ ሳምንታት ወዲህ በኢትዮጵያና ሱዳን መካከል በተነሳ የመሬት ይገባኛል ጥያቄ ግጭት ውስጥ መግባታቸውን ተከትሎ በውይይቱ ከተነሱ ቀጠናዊ ጉዳዮች አንዱ ሊሆን እንደሚችል የብዙዎች አስተያየት ነው። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ። ብርሃነ በረህን እናመሰግናለን። አድማጮች ዜናው በዚያ አበቃ። ቆይታ፣ የን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ታህሳስ 292013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እናሰማችሁ። ይህ ማለት ውጪ ባድርም ጅብ አይበላኝም። ጦርነት አልፈልግም። አታርቄ ካላሳረግኩ አልገባም ቀጭሯን በትር ሲንቄን ይዤ ፈጣሪን እለምናለሁ የሚል ነው መሰለኝ መልዕክቱ። ፈጣሪ ዕልቅ አውርድልን፣ ሰላም አውርድልን፣ ጥሉንም አብርድልን የሚል መለክለ ክትል ነው። በኦሮሞ የገዳ ስርዓት የሴቶችን አደረጃጀትና አቅም አስመልክቶ ከተቀናበረ ዝግጅት የወሰነው ነው። በሁለተኛው አጋማሽ በባህልና ማህበረሰብ ይቀርባል። አድማጮች አሁን ወደ ዕለቱ አቢይ ርእስ እንደ አውሮፓውያን የዘመናዊ አቆጣጠር ባለፈው ህዳር ወር መጀመሪያ የተካሄደውን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አሸናፊ ዲሞክራቱ ጆ ባይደን ለመሆናቸው ማረጋገጫ ሰጥቷል። ምክር ቤቱ ማረጋገጫውን የሰጠው በትናንትናው ዕለት የተሰናባቸው ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ ተወካዮች ምክር ቤትን በመውረር ሕግ አውጪዎቹ የምክር ቤት አባላት ስብሰባቸውን በማቋረጥ ህንፃውን ለቀው እንዲወጡ ካስገደዷቸው በኋላ ሕገ መንግስታዊ ኃላፊነታቸውን ለመወጣት ተመልሶ ባደረጉት ስብሰባ ነው። ተቋርጦ የነበረውን ስብሰባ የመሩት ምክትል ፕሬዚዳንት ፔንስ የየክፍለ ግዛቶቹ ተወካዮች ለባይደን 306 እንዲሁም ለትራምፕ 232 ኤሌክትራል ቮት የተባለውን ልዩ የምርጫ ድምፅ የሰጡ መሆናቸውን ማረጋገጡን ይፋ አድርገዋል። የምክር ቤቱ አባላት ከትናንት ምሽት አንስቶ እስከ ዛሬ ሐሙስ አጥቢያ ድረስ የየክፍለ ግዛቶቹን ተወካዮች ድምፅ ቁጥር ለማረጋገጥ በጥድፊያ ተውጠው ነው የቆዩት። የፕሬዚዳንት ትራምፕ ደጋፊዎች ምክር ቤቱን ህንጻ ከወረሩ ሰዓታት በኋላ ሁለቱም የዲሞክራትና የሪፐብሊካን ፓርቲ ህግ አውጪዎች የተመራጩን ፕሬዚዳንት ጆ ባይደን አሸናፊነት ለማረጋገጥ ቁርጠኞች እንደነበሩም ተናግረዋል። የአሜሪካ ድምፅ ዘጋቢ ፓትሲ ዊዳክ ስዋራ፣ እንዲሁም ሌሎች እንዲሁም የአሜሪካ ድምፅ የዜና ክፍል ዘጋቢዎች ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል። በትናንትናው ዕለት በሺዎች የሚቆጠሩ የትራምፕ ደጋፊዎች ከህግ አስከባሪዎች ጋር ግብ ግብ በመፍጠር የተወካዮችን ምክር ቤት ወረዋል። ይሁን እንጂ በዚያው ምሽት በጥድፊያው ወደ ምክር ቤቱ የተመለሱ ህግ አውጪዎች ቀደም ሲል ያቋረጡትን ስብሰባ በመቀጠል የፕሬዚደንታዊ ምርጫ ውድድር አሸናፊ የሆነውን ለመወሰን በየክፍለ ግዛቱ ተወካዮች የተሰጠውን ድምፅ በመቁጠር አጽድቀዋል። የህግ መወሰኛው ምክር ቤት መሪ ሚች መካነል እንዲህ ብለዋል። ለሀያ ሀያ ፕሬዚደንታዊ ምርጫ አሸናፊ ማረጋገጫውን እንሰጣለን። ምክትል ፕሬዚደንት ማይክ ፔንስ በህግ መወሰኛው ምክር ቤት ፕሬዝደንትነታቸው ባላቸው ስልጣን በአመፁ ምክንያት ተቋርጦ የነበረውን ስብሰባ ከሰዓታት በኋላ ሲያስጀምሩ እንዲህ ብለዋል። ዛሬ በዩናይትድ ስቴትስ ምክር ቤት ታሪክ የጨለማ ቀን ነበር። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ፖሊሶች፣ የፌዴራል የክፍለ ግዛቶችና የአካባቢው ህግ አስከባሪዎች ምስጋና ይግባቸውና እነሱ ባደረጉት ፈጣን ጥረት አመጹ በቁጥጥር ስር ውሏል። ከመቶ በላይ የሚሆኑ የሪፐብሊካን ፓርቲ ተወካዮች ምክር ቤት አባላትና 14 የሕግ መወሰኛው ምክር ቤት አባላት ከመነሻው ያሰቡት የተለየ ነገር ነበር። የምርጫውን ውጤት በተለይም ባይደን አሸንፈዋቸዋል ባሏቸው ስድስት አሻሚ በተባሉ ክፍለ ግዛቶች ያለውን የማረጋገጫ ሂደቱን ማስተጓጎል ነበር። የምክር ቤቱ አባል ጃሽ ሐውሌ እንዲህ ብለዋል ስለ ምርጫችን ትክክለኝነትና ፍትሐዊነት ባለፈው ኅዳር ወር ስለሆነው ነገር ቅሬታ ላላችሁ ወገኖች ሁሉ ቅሬታን የማቅረቢያው ትክክለኛ መንገድ ይህ ነው። ይሁን እንጂ ትላንት ረቡ የተነሳው አመፅ በርካታዎቹ ሕግ አውጪ የምክር ቤት አባላት ቀደም ሲል የነበራቸውን ተቃውሞ እንዲተዉ አድርጓቸዋል። የምክር ቤቷ አባል ኬሊ እንዲህ ብለዋል። ዛሬ በግልጽ የታየው ክስተት ውሳኔን እንደገና እንድመረምረው አድርጎኛል። የምርጫውን ውጤት የሚያረጋግጠውን ሂደት ለመቃወም አሁን ልቦናዬ አይፈቅድልኝም። ተመራጩ ፕሬዚደንት ጆ ባይደን አመፁን ያወገዙ ሲሆን ከደለዌር ክፍለ ግዛት ዊልሚንግተን ሆነው ባሰሙት ንግግር ለፕሬዚደንት ትራምፕ ጠንካራ መልእክት አስተላልፈዋል። ፕሬዝደንት ትራምፕ ሕገ መንግሥቱን ለመጠበቅ የገቡትን ቃለ መሐላ በማክበር አሁኑኑ በአገር አቀፍ ደረጃ ወደሚሰራጭ ቴሌቪዥን ወጥተው ይህን ያመፁ ወረራ እንዲያስቆሙ ጥሬን አቀርባለሁ። ትራምፕ ትዊተር ላይ ባስተላለፉት በቪዲዮ የተቀዳ መልእክታቸው መረጋጋት እንዲኖር ጥሪ ያስተላልፉ ቢሆንም ምርጫው ተጭበርብሯል የሚለውን መሰረት የለሹን ክሳቸውን ማስተላለፋቸውን ቀጥለውበታል። ከዳር እስከ ዳር ያሸነፍንበት ምርጫ ነው። ሁሉም ሰው ያውቀዋል፣ በተለይም በሌላ ወገን ያሉት። ለማንኛውም አሁን ወደ የቤታችሁ መሄድ አለባችሁ። ትዊተር እና ፌስቡክ የተባሉት ማኅበራዊ ድረ ገጾች ለመጀመሪያ ጊዜ የፕሬዝደንት ትራምፕ ድርጊት ፖሊሲያቸውን የሚጥስ መሆኑን በመግለጽ በድረ ገጾቹ የፕሬዝደንቱን የግል መልእክት ማስተላለፊያቸውን በመዝጋት አግደዋቸዋል። ትራምፕ ቀደም ሲል ደጋፊዎቻቸው ወደ ምክር ቤቶቹ እንዲያመሩ አሳስበዋቸዋል ከዚህ በኋላ ወደዚያው እንጓዛለን። እኔም እዚያው ከእናንተ ጋር እገኛለሁ። ደካማዎቹን የምክር ቤት ሰዎች አስወግዱ ብሎ ለደጋፊዎቻቸው መናገር ምን ማለት ነው? ይላሉ በቴክሳስ ኤኤም ዩኒቨርሲቲ ስለ ፕሬዚደንታዊ ንግግሮች የሚያስተምሩት ጄኒፈር መርሲያ። አመፁን አነሳስተዋል። በአካል ተገኝተው ባይመሯቸውም በንግግራቸው መርተዋቸዋል። 17 ዲሞክራት የሆኑ የተወካዮች ምክር ቤት አባላት ምክትል ፕሬዚደንቱ ማይክ ፔንስ የሕገ መንግሥቱን ማሻሻያ አንቀጽ 25 በመጠቀም ትራምፕን በአስቸኳይ ከስልጣናቸው እንዲያነሱ ጠይቀዋል። የፕሬዚደንትነት ዘመናቸው ሊያበቃ ሁለት ሳምንታት የቀረው በመሆኑ ተፈጻሚ መሆኑ አጠራጣሪ ነው። በቺካጎ ዩኒቨርሲቲ የሕገ መንግሥት መምህር የሆኑት አዚዝ ሃክ እንዲህ ይላሉ እንደ እውነቱ ከሆነ የሕገ መንግሥቱ ማሻሻያ አንቀጽ 25 የሚያነሳው ስለ ብቃት ማነስና በአካልም ሆነ በጤንነት ምክንያት ማገልገል ስላለመቻል ነው። ስለ ፕሬዚደንቱና የሥነ ልቦና ብቃት አይደለም። ይህ ሁሉ ሁከት ቢኖርም ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዚደንት በመሆን እንደ ኤሮፓ አቆጣጠር ጥር 2 2021 በዓለ ሲመታቸውን ያከብራሉ። እኔ ስለራሴ ደህንነት ወይም ፕሬዚደንት የመሆኛ ቀን ስለሚከበርበት በዓለ ሲመት አይደለም የማስበው፣ እሱ አያሳስበኝም። በሌላም በኩል ሕግ አውጪዎቹ የምክር ቤት አባላት የትናንቱን ሁከት በመቆጣጠር ከፍተኛ ተጋድሎ ያደረጉትን የፖሊስና ሕግ አስከባሪ አካላትን አድናቆታቸውን ቢገልጹም ቀድሞውንም ቢሆን እንዲህ ያለ ነገር እንዴት ሊከሰት እንደቻለ ምርመራ እንዲደረግ ጠይቀዋል። በተለይም በአዲሱ ሕግ አውጪው ምክር ቤት የምክር ቤቱ ሕንጻና አስተዳደር በጀት ኮሚቴን የሚመሩት ሁለቱ ዲሞክራቶች እንዲህ ብለዋል። ብዙ ቪዲዮዎች አሉ። አንዳንዶቹ ጀግንነትን የሚያሳዩ ቢሆንም፣ አንዳንዶቹ ግን አሳሳቢ ናቸው። ስለዚህ ሙሉ ምርመራ ተደርጎ የምክር ቤቱ ሕንፃን በዚያ ፍጥነት እንዴት ሆኖ ሊወረር እንደቻለ የጥበቃውና የደህንነቱ ሁኔታ እንደገና ሊመረመር ይገባዋል ብለዋል። የፕሬዝዳንቱን መሰረተ ቢስ ቀስቀሳ ሰምተው ቀደም ሲል ለተቃውሞ አመጽ የተዘጋጁት ሰዎች መኖራቸው እየታወቀ ለምን በቂ ዝግጅት አልተደረገም የሚሉትም ጥያቄዎች ተነስተዋል። የምክር ቤት አባል የሆኑት ኢያን ኦማር እንዲህ ብለዋል። ለብሔራዊ ደህንነት ጥበቃ በቢሊዮን ዶላሮች እናወጣለን። በዛሬው ዕለት በአገሪቱ ምክር ቤት ላይ ህገወጥ ነውጠኞች ያደረጉትን ወረራ ግን ማስቆም አልቻለም። ይህ ተቀባይነት የለውም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ድርጅት ደስታ ለዘገባው አመሰግናለሁ። አድማጮች ተከታዩም ከዚሁ ተዛማጅ ርዕሰ ጉዳይ ጋር ያቆየናል። የተሰናባቸው የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች ትላንት የአገሪቱ ምክር ቤት የሚገኝበት ካፒቶል ህንጻ ላይ ያደረጉት ወረራ በዓለም ዙሪያ ድንጋጤ ሐዘንና፣ ምጸት የተደባለቀበት ምላሽ አስከትለዋል። የትራምፕ ደጋፊዎች ድርጊቱን የፈጸሙት ፕሬዚዳንቱ ለአውሮፓውያን የዘመን አቆጣጠር ባለፈው ህዳር ወር መጀመሪያ በተካሄደው ምርጫ በመሸነፋቸው የተሰማቸውን ቁጣ ለመግለጽ መሆኑን የአሜሪካ ድምፅ ዘጋቢዎች ኢሻ ሳራይ እና ሪቻርድ ግሪን ያጠናቀሯቸው ዘገባዎች ይጠቁማል። አዳኒስ ፍሳሀዬ እንዴት አቀርበዋለች ፈረንሳይ ፕሬዚደንት ኢማኑዌል ማክሮን ትላንት በቪዲዮ ተቀርጾ በትዊተር ገጻቸው ባስተላለፉት መልእክት ዛሬ ዋሽንግተን ዲሲ የተፈጸመው ተግባር የአሜሪካን ባህሪ አያንፀባርቅም ብለዋል። በዲሞክራሲያችንና በአሜሪካ ዲሞክራሲ እንተማመናለን ሲሉም አክለዋል። የህንድ ጠቅላይ ሚኒስትር ናራንደራ ሞዲ በትዊተር ገጻቸው ባስተላለፉት መልእክት በዋሽንግተን ያየሁት መነሳሳትና ግጭት አሳዝኖኛል ዲሞክራሲያዊው ሂደት በህገወጥ ተቃውሞ እንዲሰናከል መፈቀድ የለበትም ብለዋል። የታይዋን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በግጭቱ የተሰማውን ሐዘን ገልጿል። በዋሽንግተን ዲሲ የተደነገገውን የሰዓት እላፊ ገደብን መሰረት በማድረግ እዚህ የሚኖሩ የታይዋን ዜጎች ጥንቃቄ እንዲያደርጉ መምከሩን ጠቁሟል። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሂድ ሐፈዝ ቾድሪ ዛሬ ለጋዜጠኞች በሰጡት መግለጫ የሀገራቸው መንግስት ዋሽንግተን ያለውን ሁኔታ በቅርብ እየተከታተለ ነው ብለዋል። ሁኔታዎች በፍጥነት ተረጋግተው መነሳሳቱ በስልጣን ሽግግሩ ሂደት ላይ ተጽዕኖ እንደማይኖረው ተስፋ እናደርጋለን ሲሉ ተናግረዋል። የፓኪስታን ጠቅላይ ሚኒስትር ኢምራን ካን ልዩ ረዳት ራውፍ ሐሰን ለአሜሪካ ድምፅ በሰጡት ቃል የተወካዮች ምክር ቤትና የመወሰኛ ምክር ቤት አባላት ተመራጮ ፕሬዚደንት ማሸነፋቸውን በመራጮች ተወካዮች መረጋገጡን በሚመሰክሩበት ጊዜ የትራምፕ ጽንፈኛ ደጋፊዎች ወደ ምክር ቤቱ ሕንፃ ገፍተው ሲገቡ ሲታይ ዩናይትድ ስቴትስ በሌሎች ሀገሮች የዲሞክራሲ ምርህ አተገባበር ላይ የመተቸት የሞራል ልዕልና እንደሌላት ያሳያል ብለዋል። በማሌዥያ የስትራቴጂና ዓለም አቀፍ ጥናቶች ተቋም የሚሰሩ ተንታኝ ሸርማን ሎክመን በበኩላቸው የመነሳሳቱ ተግባር የአሜሪካን ገጽታ አያሳምርም ሲሉ ለአሜሪካ ድምፅ ተናግረዋል። ሰዎች በአሜሪካ ላይ ያላቸውን አሉታዊ አመለካከት ያጎላብታል ብለዋል። የደቡብ ኮሪያ ገዢ ዴሞክራቲክ ፓርቲ አንጋፋ አባል ሶንግ ያንግ ኢል ኩነቱ የዩናይትድ ስቴትስን አሳፋሪ ጎና አጋልጧል ሲሉ በፌስቡክ ገጻቸው ጽፈዋል። እንዲህ አይነቱ ባህሪ ተግባራቸውን ተገቢ አድርገው ለማቅረብ ለሚፈልጉ አምባገነኖች መጠቀሚያ ይሆናል ሲሉም ሶንግ ተችተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በትዊተር ገጻቸው ባስተላለፉት መልዕክት በዩናይትድ ስቴትስ ምክር ቤት ላይ የታየው ሁኔታ ያሳፍራል ብለዋል። ዩናይትድ ስቴትስ በዓለም ዙሪያ ዲሞክራሲ እንዲኖር የምትፈልግ ሀገር ናት። አሁን ታዲያ የስልጣን ሽግግሩ በሰላማዊ እንዲሁም ደንብና ስርዓት በተጠበቀ መልኩ የመካሄዱ ጉዳይ ወሳኝ ነው ብለዋል። የአውሮፓ ህብረት ባለስልጣኖች በትላንቱ የትራምፕ ጽንፈኛ ደጋፊዎች መነሳሳት ሁኔታ ለተመራጩ ፕሬዚደንት ጆ ባይደን ያላቸውን ድጋፍ አመላክተዋል። በዩናይትድ ስቴትስ ተቋማትና በዲሞክራሲዋ ጥንካሬ እናምናለን ሰላማዊ የሥልጣን ሽግግር ወሳኝ ነው። ባይደን አሸንፈዋል፣ በማለት የአውሮፓ ህብረት ኮሚሽን ፕሬዚደንት እርሰላ ዋንደር ላይን በትዊተር ገጻቸው ጽፈዋል። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ኃላፊ የንስ ስቶልተንበርግ የዲሞክራሲያዊ ምርጫ ውጤት መከበር አለበት ብለዋል በትዊተር ገጻቸው ባስተላለፉት መልእክት። የቱርክ የውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ ዩናይትድ ስቴትስ ያሉት የቱርክ ዜጎችን ጥንቃቄ እንዲያደርጉ መክሯል። በዩናይትድ ስቴትስ ያሉት ወገኖች ሁሉ እንዲረጋጉ ጥሪ እናደርጋለን። ዩናይትድ ስቴትስ የገጠማትን የውስጥ የፖለቲካ ቀውስን በብስለት ትወጣዋለች ብለን እናምናለን ይላል የቱርኪ ውጭ ጉዳይ ሚኒስቴር ያወጣው መግለጫ። የአሜሪካ ሀገሮች ድርጅትም የመነሳሳቱን ተግባር አውግዟል። በተቋማቱ ላይ የተፈጸመው ጥቃት እና ንብረትን የማውደም ተግባር በዲሞክራሲያዊ አሰራር ላይ የተፈጸመ ከባድ ጥቃት ተደርጎ ይታያል ሲል የአሜሪካ ሀገሮች ድርጅት ዋና ሴክሬታሪያት ትላንት መግለጫ አውጥቷል። የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀጣዩም የመጽሔት ርዕስ ከእነኝሁ ርዕሰ ጉዳዮች ጋር ያቆየናል። ሰሞኑን በዩናይትድ ስቴትስ የፖለቲካ ታሪክ አዳዲስ ክስተቶች ተመዝግበዋል። ቀደም ብሎ እንደተዘገበው የአሜሪካ ሕግ መወሰኛ ምክር ቤት በተቃዋሚ ሰልፈኞች መወረሩ እና ምክር ቤቱ መደበኛ ስራውን ለሰዓታት እንዲያቋርጥ መገደዱ አንደኛው ክስተት ሲሆን፣ የጆርጂያ ክፍለ ግዛት የመጀመሪያውን ጥቁር የህዝብ እንደራሴ መምረጡ ሁለተኛው ነው። ሁለቱ ክስተቶች ያሏቸውን የፖለቲካ አንድምታ ለማወቅና ለሌሎች ተዛማች ጥያቄዎች ማብራሪያ ፍለጋ ሀብታሙ ስዩም ከፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ ጋር አጠር ያለ ቆይታ አድርጓል። ቀጥሎ ይቀርባል። ፕሮፌሰር ጌታቸው መታፈሪያ፣ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር፣ በወቅታዊ የዩናይትድ ስቴትስ ፖለቲካዊ ሁኔታ ላይ ማብራሪያ ሊሰጡ ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ። እኔም አመሰግናለሁ። ጊዜ ጌታቸው፣ ከቅርብ ጊዜ ክስተት እንጀምር። በትናንትናው ዕለት የዩናይትድ ስቴትስ ኮንግረስ በምርጫ ያሸነፉትን ጆ ባይደንን ውጤት ለማጽደቅ እየተሰናዳ ባለበት ሰዓት በተቃዋሚ ሰልፈኞች መደበኛ ስራው ለተወሰኑ ሰዓታት ተስተጓጉሏል። ትናንት የታየው ክስተት ለአሜሪካ የዲሞክራሲ ታሪክ ምን አይነት አሻራ ትቶ ያልፋል? ፕሬዚደንት ትራምፕስ ለትናንትናው ክስተት ተሳትፎ ነበራቸው ማለት ይቻላል ወይ? አሁን በመጀመሪያ ተቃዋሚ ሳይሆኑ እነኚህ አክራሪዎች ናቸው። ብዙዎች ይቃወማሉ፣ ግን በዲሞክራሲ ሂደት ነው የሚቃወሙት። እነኚህ ግን ቅዋሚያቸውን ከአግባብ ውጪ፣ ከህግ ውጪ በወጣ አክራሪነት ነው እና አክራሪ ጽንፈኞች የሆኑ ዘረኞች የሆኑ ናቸው የተሰባሰቡበት። ይህ እንግዲህ ዋናውን የአሜሪካንን ሕግ ማውጫና እና መወሰኛ መያዛቸው እና በዛ አይነት ሁኔታ በህገወጥ ሁኔታ በሩን ሰብረው መግባታቸው በአሜሪካ ታሪክ ውስጥ ይሄ የመጀመሪያው ጊዜ ነው። በዓለምም ደረጃ እንግዲህ ቢሆን በብዙ አገሮች እንደዚህ ሆነ አይመስለኝም። ትልቅ ትምህርትም የሚማሩበት ነው። በዛ ላይ እዚህ አንድ አንድምታ ደግሞ ልናነሳ እንችላለን። ይሄ ሁሉ እስኪሆን ድረስ ተሰብስበው ከኋይት ሐውስ ተነስተው እዛ ኮንግረስ ድረስ ሄደው ሲሰበሰቡ ጸጥታ ክፍሉ የአገር ወታደሮ፣ ፖሊሶቹ፣ ፌዴራል ወትሮቹ የት ሄዱ? ኝ ነው እና፣ እነኝህም አካላት ራሳቸው የሚመረምሩበት ነው። ሌላም ጥያቄ ጭራል። ለምሳሌ ብላክ ላይቭስ ማተር የጥቁሮች ህዝብ ያገባላል የሚሉት እዛ ዋይት ሐውስ ፊት ለፊት ሲሰለፉ እንደ አሸን ፈልተው የመጡ ክፍሉ አሁን ደግሞ ከየት የጠፉ የሚለው አንድ አንድ ጥያቄ ያስጭራል። እንደ ጠየቅከኝም ደግሞ የፕሬዚዳንቱ ሚና ምንድን ነው የሚለው ፕሬዚዳንቱማ እየደጋገፉ እየደጋገፉ ነው ተነሱ የሚሉ ናቸው። ይህንም መሸነፋቸው ሊዋጥላቸው ያልቻለ ስለሆነ በግራም በቀኝም እያሉ ሁኔታዎች ለማደናቀፍ እየሞከሩ ስለሆነ ህግ ህግ ጥሰዋል። የህግ የበላይ ሊሆኑ እየሞከሩ ነው። በአሜሪካ ሀገርም በየትኛውም ዴሞክራሲ ሀገር የበላይነት ያለው ህገ መንግስቱ ነው እና እኚህ ንጉስ ሊሆኑ ፈልገዋል ከህገ መንግስት በላይ ይሆኑ እና በትዊተር ገጻቸውም ሆነ በሚያሳዩት ቃላት በሚውረውሩ ቃላቶች በርቱ በርቱ የሚሉ ሆነው ተገኝተዋል እና እንግዲህ ኮንግሬስ ወን ላይ ተወያይቶ አንድ አይነት እርምጃ ይወስዳል ብዬ አምናለሁ። እርምጃዎች የሚወሰዱበትም አለ። እንግዲህ በጥያቄ ላይ ወደፊት እንወያያለን። እሱ የዩናይትድ ስቴትስ ኮንግረስ ከዚህ ክስተት በኋላ በድጋሚ ተሰብስበው የጆ ባይደንን የምርጫ ውጤት አጽድቋል። ይህ እርምጃ ሊቀለበስ የሚችልበት አጋጣሚ አለው ወይ? ኮንግረሱ የእሳቸውን ውጤት ማጽደቁስ ፋይዳው ምንድን ነው? እንግዲህ ኮንግሬሱ ያደረገው ልክ በሕገ መንግስቱ በኮንስቲትዩሽን የተጻፈው ነው ያደረገው ምክትል ፕሬዚዳንቱ ያው እንትን ተቀብሎ የህግ መወሰኛ ያላ የትልቁ የሰኔት ኃላፊም ሊቀመንበርም ስለሚሆን እሱ በሕገ መንግስቱ በኩል ያጸደቀው ነው። ህገ መንግሥቱን ተከትሎ ነው ሄደው። ሊቀለብሰውም አይችልም አንደኛ፣ ምክትል ፕሬዚዳንቱም አልቀለብስም ብሏልም። ነገር ግን ይህ ሁኔታ ሊቀለበስ አይችልም። በትክክለኛው በኮንስቲቱሽኑ ሂደት ላይ ነው ተመስርቶ ይህ ምርጫ የጸደቀውና ሊቀለበስ አይችልም። ይሄ ሌላው ትኩረትን የሳበው ጉዳይ በጆርጂያ ግዛት የተካሄደው የዲሞክራት እና ሪፐብሊካን ፓርቲዎች የሰኔት ተወካይ ለመሆን የተደረገው ድጋሚ ፉክክር ነው። ራፋኤል ዋርናክና ጆን ኦሶፍ የተባሉ የዲሞክራቱን ፓርቲ የወከሉ እጩዎች አሸንፈዋል። ይሄ ውድድር ከፍተኛ ትኩረትን ያገኝበት ምክንያቱ ምንድን ነው? የዲሞክራቱ እጩዎች ማሸነፋቸው ከሁለት ሳምንት በኋላ ይጀምራል ተብሎ ለሚጠበቀው የፕሬዚደንት ጆ ባይደን የስልጣን ዘመንስ ምን አይነት ውጤቶችን ያስከትላል? እንግዲህ ይሄ ብዙ ብዙ አደምታ አለው አንደኛ እስካሁን ድረስ ላለፉት አስር አመት መሰለኝ አመታት መሰለኝ ሪፐብሊካኖቹ ሴኔቱን ሴኔቱን ተቆጣጥረው ነበረ። አሁን የነዚህ የሁለቱ እንዳልካቸው ራፋኤል ዋርኖክ እና ጆን ኦሳፍ መመረጣቸው ኮንግሬስ ውስጥ ወይም ሴኔቱ ውስጥ አምሳ ለአምሳ ይሆናሉ። አምሳ ሪፐብሊካን፣ አምሳ ዴሞክራት እና አሁን ለጆ ባይደን ትልቅ ትልቅ ፎይታ የሚያሳልፋቸው ሁሉ ተቀባይነት ይኖራሉ። ሪፐብሊካኖቹ ሊያሸንፉ አይችሉም። አምሳ በአምሳ እንኳን ቢለያዩ ምክትል ፕሬዚዳንቷ ትገባና የድምፅ ድምፁን የአሸናፊውን ድምፅ ታበስራለች፣ ትናግራለች፣ ድምፅ ትሰጥበታለች። አንድ እሱ ነው። ሁለተኛ የዚህ የጂዮርጂያ ምርጫ ትኩረት የሳበው አንደኛ የጥቁሮቹ የጥቁሮቹ ድምፅ ጥቁሮች በግፍ ወጥተው መብረጣቸው ነው። ለዚህም ትልቅ አስተዋጽኦ ያደረገችው እንደምታውቀው ሴሲ ኤብርሃም የምትባለዋ ለጆርጂያ አገረገዥነት ተወዳድራ የተሸነፈች እሷ ጥቁሮቹ በኃይል እንዲወጡ እና ይህንን ማሸነፍ አለብን በሚለው ሁኔታ እንዳጋጣሚ ሆኖ ለመጀመሪያ ጊዜ ራልፍ ዋርኖክ ማርቲን ሉተር ኪንግ ቤተክርስቲያን የነበረ ውስጥ ሰባቲና አለቃ የሆነ ጥቁር ሰው ማሸነፉ፣ ሁለተኛ ደግሞ ጆን ኦስሮፍ ኦሶፍ በሰላሳ ዓመታት ውስጥ የሚገመት ወጣት የመጀመሪያው ፕሮግሬሲቭ የሚሉት ይሁዲ ማሸነፋቸው፣ እነዚህ ሁለቱ ትልቅ ትልቅ አንደምታ አለው። ከታሪክ ጀምሮ ጥቁሮችና ይሁዲዎች ዘረኝትን በመዋጋት በመታገል አንድ ላይ ተሰረፉ የተሰለፉ ናቸው። አሁንም ደግሞ ዴሞክራሲ እንዲሰፍን በጆርጂያ እነዚህ ሁለቱ ተገናኝተው ብዙ ሰው ወጥቶላቸው ይሁዲዎቹን ወጥተውላቸው በብዛት ኤዥን አሜሪካኖችም ደግሞ እንደዚሁ በብዛት ወጥተው ጥቁሮች በብዛት ወጥተው ይህንን ድል ማስመጣታቸው ትልቅ ትምህርት የሚሰጥ ነው እና ለጆ ባይደን ትልቅ ትልቅ ምርታና ትልቅ ደስታ ሆኖ ይታይኛል። ነገር ግን እንደ ግርጌ ማስታወሻ ልጠቅስ የምፈልገው ትግሉ ገና አልቆመም። እነኚህ አክራሪዎች ተገለሉ ጠፉ ማለትም አይደለም። ብዙ ችግር ይፈጥሩበታል በጆ ባይደን ላይ እንደዚሁም ደግሞ ርዝራዥ ሪፓብሊካኖች ሴኔት ውስጥ ያሉትም እንደዚሁ ሊያስቸግሩት ይችላሉ። ግን የዋና ዋናው የአሜሪካ ህዝብ እንዳሸነፈ ዴሞክራሲ እንዳሸነፈ ያሳያል። ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር ለነበረን አጭር ቆይታ እንዲሁም ሁሌም ለሚያጋሩን ሙያዊ ማብራሪያ በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት። እግዚአብሔር ይስጥህ መልካም ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዶ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃቸው አሉላ ከበደንኝ። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው። ባህልና ማህበረሰብ በኦሮሞ የገዳ ስርዓት ሲንቄ አቴቴ በመባል የሚታወቀውን የሴቶችን አደረጃጀትና አቅም የሚመለከት ቅንብር ነው። ባህልና ማህበረሰብ በምሽቱ ያሰናዳው ሙክታር ጀማል ነው ያቀናበረው። ሲንቄ ስያሜው ቀጠን ያለች ብትር፣ ሴቶች ይዘዋት የሚንቀሳቀሱ ቢሆንም ድርሻዋና ሚናዋ እንደ ቀጥነቷ አይደለም። ፍትህ ትሰጣለች፣ የተጣላ ታስታርቃለች፣ የመጣውን ሰው ሰራሽና የተፈጥሮ ክፉ በፈጣሪ ልመና ትመልሳለች። ሲንቄ ሁለ ገብ ነው ይሉናል በኦሮሚያ ምዕራብ አርሲዞን የባህል ባለሙያና ተመራማሪ ወይዘሮ ሳራ ዱቤ በማህበራዊ የሰው ልጅ አኗኗር ውስጥ በኢኮኖሚ እንደዚሁም በፖለቲካ ዘርፍ የሲንቄ ድርሻ ነው። ሲንቄ የምትያዙ አዛንጓ ስትሆን ስርዓቱ አለ ከሱ ጋር የሚከናወን የስርዓቱ ክንውን አቴቴ ነው የሚባለው። ይሄ አቴቴ ሁለት ትላልቅ ክፍሎች አሉት። በተለይ በሲንቄ ስርዓት የሚከናውነው ችግር ሲኖር መፍትሄ ማስገኛ የምጠቀሙበት ነው። ሌላው ደግሞ የሴቷ ፆታዊ ጥቃት ስደርስባትና እና በወንዶች የሴቶች መፍት ነካ ለጋራ መብታቸው ማስከበሪያ የሚጠቀሙበት ነው። የሲንቄ ድርሻን በአግባቡ ለማሳወቅ ይረዳል ያለውን መጽሐፍ የኢትዮጵያ ባህልና ቱሪዝም ሚኒስትር በቅርብ አሳትሟል። መጽሐፉ ወደ መቶ ሀያ የሚሆን ገጽ ያለው ሲሆን ሲንቄ ሰላምን በማውረድ ሴቶችን በማብቃትና መብቶቻቸውን በመጠበቅ ዘንድ ያላት አስተዋጽኦ የሚዳስስ መጽሐፍ መሆኑን ነው በኢትዮጵያ ባህልና ቱሪዝም ሚኒስቴር የሴቶች ወጣቶችና ሕጻናት ዳይሬክቶሬት ዳይሬክተር ወይዘሮ ወይንሼት ኃይለማርያም የሚናገሩት። መጽሐፍ በዋናነት የተካተቱት ጉዳዮች እንደሚታወቀው ከግጭት ጋር ሲነሳ፣ ከውሳኔ ስጭኞች ጋር ሲነሳ፣ እንደዚህም ደግሞ ጾታ የጥቃት ሴቶች የሚደርሱ ጉዳዮችን ጋር ሲነሳ በአብዛኛው ሴቶች ከግጭት ጋር በተለይ የግጭት ሰለባ መሆናቸው ነው ጎልቶ የሚወጣው። በእርግጥ በግጭት ወቅት አዎ የግጭት ሰለባ ናቸው፣ ግን ያ ብቻ ሳይሆን የመፍትሄ አካል መሆናቸውን፣ ግጭት ሲከሰት መፍትሄ የሚሰጡ በባህላዊ ይዘቱ ማለት ነው መፍትሄ የሚሰጡ አካላት መሆናቸውን ማሳያ ነው። ሌላው ፆታ ለጥቃት ሲደርስባቸው ሴቶች ድምፃቸውን በማስተባበር ቲንቂ የምትባለውን ተምሳሌ ታይ

በቡድን ጉዳዮች ላይ ተሰባስበው ችግሮችን የሚታገሉበት ፈጣሪን የሚለማመኑበት እንቅስቃሴ ነው። የቡድንና የግለሰብ መብትን ከመጠበቅ አንጻር የአቴቴ ሚና ምን እንደሚመስል በመጽሐፍ ዝግጅትና ጥናቱ ከተሳተፉት አንዷ የሆኑት ወይዘሮ ሳራ ዱቤ ይናገራሉ። ሴቶች በተለይ በጾታዊ ጥቃት በወንዶች መብታቸው ስነካ ለምሳሌ አራስ እስከ ስድስት ወር በኦሮሞ ባህል በጣም ትከበራለች። ክብር ናት። ባሏ እንኳን ሰውናትና ብታጠፋ በዚህ በስድስት ወር ውስጥ ጉሮፍ አይጠነክር። ጡታ ውስጥ ያዘለ ናት አራስ ምጠጠማ ከመባት በዚህ ሲንቄ ነው እልልታ፣ ሀብቷ የምታስከብር ሌሎቹም፣ በዚህ እልልታ ነው ይሄ እልል የሚባለው እልልታ ድምፅ፣ የጋራ መግባቢያ ድምፅ ነው። ይሄን የሰማች ጎረቤት እናት ይህን ሲንቅ ይዛ ነው የምትወጣ። ወጥቶ ያንን አካባቢ ከቦ ማለት እንደ ሰላማዊ ሰልፍ ነው። የበደላት ሰውዬ በሽማግሌ ፈልጎ ይመጣል። የበደላትን ይጠይቋታል። የሚጠይቋት ካሉት እናቶች ከወጡት እናቶች ውስጥ በጣም በእድሜ ትልቅ ቦታ ወይ ደግሞ ገፋ ያለች ናት። ይሄ አውጫጭኙ ሲደረግ ፍለጋው ሲደረግ ቀድመው መጥተው ጉዳዩን እንደሰሙ የሚባሉ ነገሮች አሉ። እሱም በዜማና በግጥም ለአድማጮች እያሰሙልን ልምብሄድ ወይዘሮ ዛራ ዜማ የሚባለው ኢንተላያደጌጤ ሲጌጤ Major to the ይሄ ማለት ምናልባት ለአድማጮች እንዲገባ አቴቴ ጓደኛዬን ጥሯት እስቲ ወሬውን ሰማችሁ ወይ ጓደኛዬን መቷታል ገና በእርጥብ ጡት እያለች ነው የመታት እሷ የተመታችበት ዱላ እሱ ሉ ይምታው የሚል አይነት ይዘት ያለው መልእክት ይመስለኛል ትክክል ነው። ትክክል ነው። ትክክል ነው። ሌላ የሚባለው አስፈሪ ጦርነት በሀገር ላይ ካለ፣ በሽታ ካለ፣ ዝናብ ሳይዘንብ ረዥም ጊዜ ከቆየ ዝናብ ራሱ በማይዘንብበት ሰዓት መከር ደርሶ አጨዳ ደርሶ ቀ ደርሶ ዝናብ ካላስፈላጊ ዝናብ ራሱ ሲኖር ይለምናሉ። ወቅታዊ ዝናብ አይደለም እና የፈጠቀን ፈጣሪያችን ይቅርበልን እና ሰዓቱን ጠብቀ ዝነብልን ይላል። ድንበር ላይ ሚችት ካለ ሌላም ነገር ብሄር ብሄረሰብም ከተጣሉ ነው። አልፎም ደግሞ ጎሳ ጎሳ ለጎሳ ኦሮሞ ከኦሮሞ ጋር ሊሆን ይችላል። ቤተሰብ ከቤተሰብ ጋርም ሊሆን ይችላል። እና እኔ አቅም አለኝ ብላ ባሏ ቢመታ እንኳን እዛ ሰፈር ያለች እናት ዱላ ይዛ አይደለም የምትወጣው፣ ያንን ሲንቄ ይዛ ወጥታ እርቅ ታመጣለች። ጦርነትን ለማብረድ ጦርነትን ለማስቆም በምትወጣበት ጊዜ ሲንቄ የምትለው የተለየ ዜማም እንዳለው ነው። እስቲ ከሱ ደግሞ ለአድማጮች ያሰሙልን። సింగిలే ఆయుం సినిద్రి అరాశ్రే ధరా నంబర్ వాడు సింగే తిరూ జీవితీ ይሄ ማለት ውጪ ባድርም ጅባ አይበላኝም፣ ጦርነት አልፈልግም፣ አስታርቄ ካላስታረቅኩ አልገባም። ቀጭሯን ብትር ሲንቄን ይዤ ፈጣሬን እለምናለሁ የሚል ነው መሰለኝ መልእክቱ። ፈጣሪ እቅ አውርድልን፣ ሰላም አውርድልን፣ ጥሎንም አብርድልን የምል መልክት ነው ያለው። ትክክል ነው። ከገዳ ስነ ስርዓት ውስጥ አንድ የሆነው የሲንቄ አቴቴ ስነ ስርዓት ሀገራዊና የበለጠውኑ ዳብሮ ለሁሉም ሊዳረስ የሚገባ መሆኑን ነው የባህልና ቱሪዝም ሚኒስቴሯ ዳይሬክተር ወይዘሮ ወይንሸት የሚናገሩት ይህንን ለማስፋት በአማርኛ የታተመው መጽሐፍ ወደ አፋን ኦሮሞና እንግሊዘኛ ተተርጉሞ ለሁሉም እንዲበቃ እንደሚደረግም ነው የኦሮሚያ ባህልና ቱሪዝም ቢሮ እየተንቀሳቀሰ መሆኑን የሚገልጸው። በተለይ እናቶች ለረጅም ጊዜ ያቆዩት ባህል፣ ትውፊት፣ እውቀቱ በአግባቡ ወጣቶች ጋር ደርሶ ሊወረስና ሊቀጥል በሚችልበት መንገድም እየተሰራ መሆኑን ነው። በኦሮሚያ ባህልና ቱሪዝም ቢሮ ከፍተኛ የባህል ባለሙያ የሆኑት አቶ ኦላና ተሾመ የሚናገሩት ሲንቄ አሁን ጊዜ በዚህ መጽሐፍ ብቻ አይደለም። እኛ ቢሮ እና በባህልና ቱሪዝም በመተባበር እንዲሁም በኦሮሚያ ትምህርት ቢሮ ጋር በመተባበር ገዳ ትምህርት ከአንደኛ እስከ ስምንተኛ ክፍል ይሰጣል። ዘንድሮ ተጀምረዋል። ከአርባ ፐርሰንት በላይ ስለ ሴቶች አደረጃጀት ነው ይሄ የገዳ ትምህርት ያካተተው። በተጨማሪ ደግሞ አሁን ቴክኖሎጂ መጠቀም የሚችሉትን ሶፍት ኮፒ ሆን እናመቻቸዋለን። ደግሞ በሃርድ ኮፒው ደግሞ በተለያየ ዞኖች በኤግዚቢሽን ቦታዎች ለማሰራጨት ወደ አርባ አራት መጽሐፍቶች ሺ የሚሆኑ መጽሐፍቶች ታትመዋል። ህብረተሰቡ ጋር እንዲደርስና በተለያየ መንገድ ተጠቅመን ህብረተሰቡ ጋር እንዲደርስ እናደርገዋለን። ሲንቄ ችግሮች ሲፈጠር እልል ብለው ከወጡበት መፍትሄ ሳያገኙ አይመለሱም። ለምሳሌ አንዲት ሴት ላይ ጉዳት ያደረሰ ሰው ተይዞ ፍርድ ተሰጥቶ ሴትየዋና አጋሮቿ ከተካሱ በኋላ ነው ወደ ቤት የሚመለሱት። ተፈጥሯዊ አደጋዎች ለምሳሌ እንደ ከፍተኛ ዝናብና ከፍተኛ ድርቅም ቢከሰት ሲንቄ ተሰባስበው ይወጡና ፈጣሪን ይለማመናሉ። ከቦታው ሳይሄዱ የጠየቁትም ምላሽ እንደሚያገኝላቸው ይገለጻል። ጦርነትና ግጭት ቢፈጠር አስታርቀው ጉዳዩን ቋጭተው ነው ወደ ቤታቸው የሚመለሱት። ኦሮሞ ከገዳ ስርዓት አንዱ በሆነው በሲንቄ አቴቴ ስነስርዓት እንዲህ ይኖር እንደነበረ ነው ተመራማሪዎቹ ያስቀመጡት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ሳይንስና ቴክኖሎጂ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀጥሎም በአፍሪካ ነጻ የንግድ ቀጠና ላይ ያተኮረ ቅንብር እናሰማችሁ። እስክንድር ፍሬ ነው ያዘጋጀው። ባለሙያ አነጋግሯል። በጣም አመሰግናለሁ ስለ ጊዜዎት፣ አቶ አሚን አብደላ የንግድና ኢንዱስትሪ ፖሊሲ ተንታኝ። እንግዲህ በአፍሪካ ነጻ የንግድ ቀጠና መጀመሩ ይፋ ተደርጓል፣ ከአመታት ድርድር በኋላ ማለት ነው። ይህ ምን ማለት ነው? እሶ ከሚረዱት ድረስ ደረጃ በደረጃ የሚገባበት ነው ወይስ በቀጥታ ተጀመረ ብለን መናገር የምንችለው ነው? ከዚህ ጠቅለል ካለ ሀሳብ ልነሳ እሺ አመሰግናለሁ። በመሰረቱ በሁለት ሀገሮች መካከል ይሁን በአንድ ሀገር ውስጥ በተለያዩ ሀገሮች መካከል የሚደረግ የንግድ ልውውጥ መሰረት የሚያደርገው የአንድ ሀገር ኢኮኖሚ ስትራክቸር እና የንግድ ስትራክቸር ልዩነትን መሰረት አድርጎ ነው የሚነሳው። ምክንያቱም አንዱ ያመረተውን ሌላኛው ማያመርት ከሆነ አንዱ ያመረተውን ይገዛል፣ ያኛው ደግሞ ያመረተውን ይሸጣል። ስለዚህ በእንደነዚህ አይነት አካሄድ ነው አንድ የንግድ ስምነት እና የንግድ ልውጥ ነር የምችለው። ለምሳሌ የአፍሪካ ሀገሮችን የኢኮኖሚ ስትራክቸር በምናይበት ጊዜ አብዛኛው በተለይ ከሰብ ሰሃራና ከሰሃራ በታች ባሉ ሀገሮች መካከል ያለው የኢኮኖሚ መዋቅር ልዩነት እንብዛም አይደለም እና አብዛኛዎቹ የጥሬ እቃ አምራቾች ናቸው። የግብርና እቃ አምራቾች ናቸው። የግብርና እቃን ነው ያመርቱት ጥሬ ዕቃም ያመርቱት። የሚገዙት ግን ያለቀለት የፋብሪካ ምርት ነው የሚገዙት። እና በመካከላቸው ሊኖር የሚችለው የንግድ ልውውጥ እንዲዛም ላይ ይችላል፣ ግን መጀመሩ ጥሩ ነው። ቀስ በቀስም ሊደረግ ይገባል ነው። ያው ከዚህ ቀደም እንደሚታወቀው በይህ የቀጠናው የተለያዩ የንግድ ቀጠናዎች ነበሩም። ለምሳሌ በኢትዮጵያ ያለችበት ኮሜሳ አለ፣ እነ ናይጄሪያ ያሉበት ኮዋስ አለ እና ደቡብ አፍሪካ ያሉበት ሳዲክ ይባላል። መግሪብ ሀገሮችም እንደዚሁ ያሉ እና መካከለኛ አፍሪካ ላይም እንደዚህ ቀጠናዎች አሉ። እና እነዚ ቀጠናዎች በመካከላቸው ያለውን የታሪፍና ታሪፍ ያልሆኑ የንግድ ክልከላዎችን ቀስ በቀስ እያስወገዱ እያስወገዱ ወደ አጠቃላይ ይመጣል ነው። ለነገሩ የአካሄድ ትንሽ አስቸጋሪ ስለሆነ በአንዴ ወደዚህ እየተመጣ ያለውና ይህ የአፍሪካ የነጻ ንግድ ቀጠና በሁለት ሺ አስራ ሁለት ነው እንደ ፈረንጆች አቆጣጠር የተመሰረተው እንዲመሰረት ውሳኔ ላይ የደረሰው። ስለዚህ በሁለት ሺ አስራ ሰባት ይመሰረታል ተብሎ ነበር። ያም ሆነ አሁን ላይ ተደርሰው አሁን ተመስርተዋል። ተረድቼውት ከሆነ አቶ አሚን አንድ አይነት ምርት ነው የሚያመርቱት በርካታ ሀገራት አፍሪካ ውስጥ ያው ጥሬ ዕቃ ማለት ነው። እና ይሄ በራሱ አሁን በነፃ የንግድ ቀጠናው አተገባበር ላይ የራሱ አሉታዊ ተጽዕኖ ሊኖረው ይችላል ነው ያሉኝ ቀደም ሲል ሲያብራሩ። አዎ፣ የበለጠ ማለት ዋናው እንደውም አንዱ አንዱ ማነቆ ይሄ ነው። ምክንያቱም ኢትዮጵያ የኢትዮጵያንም ብታይ አሁን ኢትዮጵያና ብሩንዲ ምንድነው የሚላዋወጡት ብለን ስናይ ሁለቱም የጥሬ የግብርና መሰረት ያደረጉ ወይ ደግሞ ከፍ ብሎም ሪሶርስ ቤዝ ኢኮኖሚ ናቸው እና ሁሉም ወደ ፕሮሰስ ወደሚያደርጉ ሀገሮች ነው የሚልኩት ኢትዮጵያ ይመስልከው ብሩንዲ የምትለቀው ። ስለዚህ ኢትዮጵያና ብሩንዲ ሊናገዱ የሚችሉበት ሁኔታ እጅግ በጣም አነስተኛ ነው። ይሄ ትሬድ ሲሚላሪቲ ኢኮኖሚክ ሲልም ሲሚላሪቲ ኢንዴክስ የሚባል ነገር አለ። የሁለቱ ሀገሮች የንግድ የንግድ እቃዎች አንድ አይነት ከሆኑ የመናገድ እድላቸው ዝቅተኛ ነው የሚል ማለት ነው። ይሄ ደግሞ በአፍሪካ በእርግጥ የታወቀ ነገር ነው እና ደግሞ አሁን ያደጉ ሀገሮች የደረሱበት ነገር ማለት ነው ግብአቶችን የመቀያየር ነገር ማለት ነው። ለምሳሌ አንድ መኪና ላይ አንዱ ጎማ ይሰራል፣ አንዱ መስታወት ይሰራል፣ አንዱ ቦዲ ይሰራል፣ ሌላው እንጂን እየሰራ አውሮፓዎች የተቀያየሩ የሚሰሩት ነገር ማለት ነው። ይሄ በጣም በጣም ስፔሻላይዝ ማድረግ ይጠይቃል። እዛም ደረጃም ደግሞ አልደረስንም ስል ከዚህ አንጻር ነው የመናገድላቸው በጣም ዝቅተኛ ነው ብዬ የምልህ። እስቲ ወደ አዎንታዊው ደግሞ እንግባና አሁን በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ ከሆኑት አቶ ማሞ ጋር ቃለመለልስ ነበረኝ። እሳቸው ያሉት ለምሳሌ የአፍሪካ ነጻ የንግድ ቀጠና መጀመሩ ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋገጠ ገበያ ይፈጥራል፣ ገበያ ከመፍጠር አንጻር ከፍተኛ አስተዋጽኦ ያደርጋል የሚል ነው። አንዱ እሳቸው በአዎንታዊነት ያነሱት። ለምሳሌ ይሄ እንዴት ነው ሊተገበር የሚችለው? እዚህ ላይ እስቲ አስተያየት ይስጡኝ እርስ ሊፈጥር ይችላል ማለት ይቻላል። ነገር ግን ምንድን ነው ኢትዮጵያ እስካሁን ድረስ አምርታ ያልሰጠችው? ለምንድን ነው ስምምነቱን ስላልፈረመች ነው። ምክንያቱም ኢትዮጵያ እኮ እንደ አውሮፓ አቆጣጠር በአስራ ዘጠኝ ሰማንያ አንድ የኮሜሳ አባል አገር ሆናል። ሰላሳ ስንት ዓመት ሙሉ የኮሜሳ አባል አገር ሆና እኮ የነጻው የኮሜሳ አባል አገር አባል አይደለችም። የነጻ ገበያው ማለት ነው ከጉምሩ ከእንትን ነጻ የሸቀጦች ልውውጥ ማለት ነው። ኢትዮጵያ ከኮንጎ ኪንሻሳና ከኤርትራ በስተቀር በሙሉ እኮ በነጻ እየተናገዱ ነው ያሉት። ኢትዮጵያ እዛ ውስጥ ለምንድ ነው ያልገባችው? ትልቁ የኢትዮጵያ ችግር የመወዳት ተወዳዳሪ ስላልሆነች ነው። አምራቾቿ አብዛኛዎቹ መሰረት ያደረጉት በኃይለ ሥላሴ፣ በደርግ ጊዜ የተመሰረተ ፋብሪካ ነው እና እነዚህ ፋብሪካዎች ደግሞ የማምረት አቅማቸው፣ የተወዳዳሪነት አቅማቸው በጣም ዝቅተኛ ስለሆኑ ነው እንጂ የገበያ ዕድል ባይዘው እኮ አውሮፓና አሜሪካን እኮ ለኢትዮጵያ ከኮታ ከኮታና ከቀረጥ ነጻ እቃ አስገብቶ የመሸጥ ከጦር መሳሪያ በስተቀር ማለት ነው። በአውሮፓ ኤቨሪንግበት አርምስ የሚባል እንትን አላቸው የገበያ እንትን ማለት ነው። የአሜሪካን አገዋን ማለት ነው። ለምሳሌ አገዋን ነው አገዋ የአሜሪካን ነው። ኢቢኤ የሚባል ደግሞ የአውሮፓ ህብረት አለ። ኢትዮጵያ የፈልገችውን ምርት ከጦር መሳሪያ በስተቀር አምርታ ትሽጥ ብላ ተብላ ከኮታም አይጣልባትም ቀረጥም አይጣልበትም ተብላ እኮ የማምረት ትልቁ እኮ የኢትዮጵያ ችግር ሰፕላይ ሳይ ችግር፣ የማምርቶ ተወዳዳሪ የሆነ ፋብሪካ ኖሮ ጥራት ያለው ምርት አምርቶ እንግዲህ የአውሮፓና የአሜሪካንን ስታንዳርድ ተመልከት፣ ያንን አሟልቶ የመግባት ችግር ነው እንጂ እዚህ አፍሪካ ሀገር ውስጥ ገበያ የማጣት ችግር አይደለም። በእርግጥ ምንድ ምን አይነት ነገር ይኖራል ኢትዮጵያ ውስጥ መጥቶ ሌሎች የውጭ ሀገር ካምፓኒዎች ትላልቅ ካምፓኒዎች ኢትዮጵያ መሰረት አድርገው አምርቶ እነዚህ አገሮች ውስጥ መሸጥ ይችላሉ። እሱም ቢሆን ግን በጣም ተወዳዳሪነት አቅማቸውን ካጎለበቱ ነው እንጂ ተወዳዳሪነት አቅም ሳይጎለብት እዚህ የማምረትና የማከፋፈል እንደ ድል ነው ፖቴንሻል አለ ነው እንጂ ሪሊ ማቴሪያላይዝ ወይ ደግሞ መሬት ላይ ሊወርድ የሚችልበት አሁን ባለው የኢትዮጵያ የተወዳዳሪነት ደረጃ በቅርቡ እውን ይሆናል ብዬ እኔ አላስብም። ካለው የኢኮኖሚ እንትን ማለት ነው። ሌላው ደግሞ በማዕከላችን ያለው መሰረተ ልማት እኮ ነው። ሌላው የሴኪሪቲ ነገር ይቅር ከዚህ ከኢትዮጵያ ጭኖ ደቡብ ሱዳን ወስዶ ማዕከለኛ አፍሪካ ወስዶ ዕቃ ሽጦ አራግፈው የመጣት ይቅር እና አጫጭር ጎረቤት ሀገሮች መካከል ያለው እኮ የሴኪሪቲ እና ዕቃዎች እንደፈለጉ የመዘዋወር እድላቸው እኮ እነዚህ ዝቅተኛ እሱን ትተን ምንም እንከን የለም። እንደፈለግን እናመርታለን ብንል እኮ የኮሚኒኬሽንና የትራንስፖርት ኮስት እኮ ተጠንቶ እኮ ውድ ነው። መሰረተ ልማትና የጸጥታ ሁኔታ ያሉትን እንመለስበታለን። የቅድሙ ነጥብ ላይ ቆዩልኝና፣ አቶ አሚን ለምሳሌ ኢትዮጵያውያን አምራቾች ተወዳዳሪ መሆን አለመቻላቸው እድሉን ከመጠቀም አንጻር አሉታዊ ተጽዕኖ ይኖረዋል ነው ሳጠቃልለው የነገሩኝ። አሁን የተፈጠረው ሁኔታ ነገር ግን አሁን ለምሳሌ አሁን ካለው ሁኔታ አንጻር አገር በቀል የኢኮኖሚ ማሻሻያ እያካሄድኩ ነው ይላል የኢትዮጵያ መንግስት። ከ2010 በኋላ ወደ ስልጣን የመጣው የኢትዮጵያ መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው አገር በቀል የኢኮኖሚ ማሻሻያ እየተደረገ እንደሆነ ኢንዱስትሪዎችም ተወዳዳሪ እንዲሆኑ ለማድረግ እየተሰራ እንደሆነ ሲገልጽ ቆይተዋል እና እርስዎ ቀደም ሲል ከዚህ ቀደም በነበሩ ፋብሪካዎች የሚመረት ምርት ነው እያቀረብን ያለ ነው ብለዋል። አሁን የሚታየውት ነገር አለ። ለምሳሌ ከዚህ አንጻር ነገሮች ሊሻሻሉ የሚችሉበት እሺ፣ ምንድን ነው አሁንም ቢሆን በነገራችን ላይ ኢንዱስትሪም ኢንዱስትሪ በራሱ ረዥም ጊዜ የሚወስድ ነገር ነው። የኢንዱስትሪ ልማት ዘንድሮ አዋጅ አውጥተ በሚቀጥለው አመት ውጤቱን የምታይበት አይደለም። የራሱ የሆነ ጊዜ፣ ረዘም ያለ ጊዜ፣ ከመካከለኛ እስከ ረዥም ጊዜ ውስጥ ውጤቱን የምታየው። እኔ እየነገርኩ ያለውት እኮ የዛሬ አርባ አምስት አመት የተቋቋሙ ፋብሪካዎች ራሳቸው ተወዳዳሪ መሆን አልቻሉም። የሲሚንቶ ፋብሪካ መውሰድ ትችላለ የፈለግ ከሆን የዘይት ፋብሪካ መውሰድ ትችላለ። እና ኢትዮጵያ እኮ ዘይት እዚሁ ከዚህ ኑ ጊዜ የተመረተ ማምረት አቅቷት እኮ ኢምፖርት እያደረገች ነው። ስንዴ ኢምፖርት እያደረገች ነው። ሲሚንቶ፣ ፍራንኮ ቫሉታ ባለፈው እንደሰማወ፣ ተፈቅዶ ኢምፖርት። እዚህ የተወዳዳሪነት ችግር ነው፣ አቅምን የመጠቀም ችግር ነው። የግብአት ግባታችን ከውጭ ነው ይመጣው አብዛኛው ግብአት ከውጭ ነው የሚመጣው። ያንን ከውጭ ለማምጣት ደግሞ እንደገና የውጭ ምንዛሬ ይጠይቃል። የውጭ ምንዛሬ ለማምጣት ደግሞ ኤክስፖርት ማድረግ አለበት። ኤክስፖርታችን እንደገና በተለያዩ ማነቆዎች፣ መሰረታዊ በሆኑ ማነቆዎች ተይዞ ነው ያለው እና እንትን ሰርክሉ የሆነ ሽክርክሪት አለው እና ከዛ ሽክርክሪት ውስጥ ሰብሮ መውጣት ይጠይቃል እና ይሄ ምንድን ነው አሁን ያነሳው ነገር ጥሩ ማሻሻያዎች፣ ማነቆዎችን እያዩ ማንሳት ግን ጊዜ የሚወስድ ነው። ዘንድሮ ባለፈው ዓመት የወጣ ዘንድሮ ውጤት ያመጣል አይደለም። የራሱ ታይም አለ፣ የራሱ ጊዜ አለው። ወዲያውኑ የኢንዱስትሪን መሸከም የሚችል የሰው ኃይልም ወዲያውኑ አታፈራም። የኢትዮጵያን እቃ በውጭ ሀገር አስተዋውቆ መውሰድ ጊዜ ይወስዳል። የሳኒተሪና ፋይቶሳኒተሪ ማሟላት ጊዜ ይጠይቃል እና ተመልሶ ደግሞ ግብአታቸው ከየት ነው ብትል፣ ከሀምሳ ፐርሰንት በላይ ከውጭ ነው። እንደገና እነዚህ የሚመጡ ፋብሪካዎች አሁንም የፈለግከው ኢንዱስትሪ ኢትዮጵያ ውስጥ ውሰድ፣ ኢንዱስትሪ ፓርክ ውስጥ ያለውን ውሰድ፣ ውጭ ያለውን ውሰድ። ትልቁ ችግራቸው ምንድን ስል ግብአት ላይ ግብአቱ ከየት ይመጣ? ከውጭ ነው። ከውጭ በምን የምታመጣ? የውጭ ምንዛሪ የውጭ ምንዛሪ ሰልፍ ይ ያለው። ያለ የውጭ ምንዛሪ ከየት ይመጣል? ቡና ሰሊጥ ና ቡና ሰሊጥ ሚመርትበት አካባቢ ማየት ትችላለህ። ነው በአጠቃላይ እዚህ ላይ አቶ አሚን ለምሳሌ ስምምነቱ በቁጥር ያስቀመጣቸው ነገሮችም አሉ። አሁን የአፍሪካ ነጻ የንግድ ቀጠና ስምምነት ለምሳሌ የአፍሪካ ሀገራት እርስ በእርሳቸው የሚያደርጉትን መናገድ ወይም ንግድ በ2022 52 በመቶ ያሳድገዋል ነው የተያዘው እቅድ። እንግዲህ እና እነዚህ እነዚህ ነገሮች እነዚህ ቁጥሮች ምናልባት በታሰበው መንገድ ላይ ይሳኩ ይችላሉ? ነው አሁን እርስዎ ከጠቀሷቸው ኢትዮጵያ ውስጥም ከሚታዩ በሌሎች አፍሪካ ሀገራትም ካሉ ማነቆዎች አንጻር ማለት ነው እኔ ማለት አንደኛ በጣም ይሄ ግምቱ በጣም ከፍ ያለ ግምት ነው። የተለጠጠ ነው፣ ተለጥጧል። የተለጠጠ ነው፣ በጣም የተለጠጠ ነው። ያው እንትኑ ሱፐር ኦፕቲሚዝም ያለበት ይመስለኛል። ምናልባት ነዳጅን ይጨምሩ ይሆናል። አሁን አይተህ እንደሆነ አፍሪካ የተለያዩ አሁን ኮሜሳ ውስጥ ያለውን ነዳጅ ስለሚጨመር ኢትዮጵያውን ከሱዳን ነዳጅ ታመጣለች። በቃ ልክ ነው። ማምጣትም አለባት፣ ከውስጡም አንጻር ከቅርበቱም አንጻር እዚያ ሲገባ ይና ክን እየተናገዱን ተብሎ ከፍ ይላል። ግን መሰረታዊ ጥመሆን ያለበት ሪሊ ምን እየተናገድን ነው የሚል ነገር ነው። ተላቀናል ወይ በእርግጥ አፍሪካ ውስጥ የተወሰነ አድቫንቴጅ መቶ ሀገሮች ይኖራሉ ብዬ አስባለሁ። ምስራቅ አፍሪካ ላይ ኬንያ የተሻለ ኢኮኖሚ ገንብታለች። ደቡብ ላይ ደቡብ አፍሪካ ገንብታለች። ወደ ሰሜን ላይ እነ ቱኒዚያ የተሻለ ገንብተዋል። የተሻለ እድል ከዚህ ውስጥ ሊጠቀሙ ይችላሉ። ምክንያቱም ሀገሮች ቀረጦቸውን ካነሱ የነዚህ ሀገሮች እቃ ሄዶ እዛ ሀገር ላይ የመሽረጥ እድሉ ከፍ ይላል። ግን እስቲል ከቻይና ከሚመጣው ይረክሳል ወይ ነው ትልቁ ጥያቄ። አሁን ለምሳሌ ኢትዮጵያ ከግብፅ ለሚመጡ እቃዎች ሰላሳ ፐርሰንቱን ቀረጥ ብታነሳ ከቻይና የሚመጣው ላይ ሰላሳ ብቻን ማለት ነው። ያው ያለውን ሌላ ሀገር ባለው ትቀጥላለህ ማለት ነው። አሁን ከለኬንያ ሰላሳ ፐርሰንት ብትቀንስ ኬንያ ውስጥ ያለው ፋብሪካ የምርታማነቱ ደረጃ ከቻይና በሰላሳ ፐርሰንት ብቻ ነው ወይ ዝቅ ያለው? ስቲል ከቻይና የሚመጣው ዕቃ ቀረጥ እየከፈለ ኢትዮጵያ ውስጥ ከኬንያ ይልቅ ረክሶ ሊገኝ ይችላል ብዬ ነው ማስበው። እንደዛም ነው መረጃዎች የሚያሳዩት። ስለዚህ አሁንም ቢሆን ስምምነቱ ያናክል አክል መሬት ላይ ወርዶ ወደ አምሳ ሁለት ፐርሰንት ይመጣል ብዬ አላምንም አላምንም ስልህ ፕሮፌሽናሊ አሳምንም፣ የተለጠጠ ነው ነው በእርስ በጣም የተለጠጠ ነው በሀያ ሁለት ማለት እኮ በጣም አጭር ጊዜ ነው። እና እንግዲህ እርስዎ ቀደም ሲል እንደገለጹትም ጥር ሀያ ዘጠኝ ሁለት ሺ አስራ ሁለት በአዲስ አበባ በተካሄደ የመሪዎች ጉባኤ ላይ ነው የአፍሪካ ነጻ የንግድ ቀጠና እንዲመሰረት ውሳኔ ተላልፎ የነበረው። ተግባራዊ እስኪደረግ ራሱ ዓመታትን ፈጅቷል። ስምምነቱ እንግዲህ አሁን ሀያ ሀያ አንድ ላይ ነው ያለ ነው። ስለዚህ ይሄም አሁን እነዚህ እየተጠቀሱ ያሉ ቁጥሮች ጋር እስኪደረስም ምናልባት ከታሰበው ጊዜ በላይ ይፈጃል ነው የእርስዎ ስጋት። ለዚህ ደግሞ ይቀጥሉ። ይፈጃል ነው፣ ምክንያቱም ወቅ አፍሪካ ውስጥ እኮ ስምምነት መፈረም እኮ ምንም ችግር ያለበት ነገር እኮ አይደለም። እና ስናይ አብዛኛዎቹ እኮ ዴድላይናቸውን እኮ ትሚት ያደረጉ አይደሉም እኮ። ሌላው ደግሞ ምን ያክል መረጃ መሰረት አድርጎ ነው ይህ ቁጥር የመጣውን። ነው በጣም ዝርዝር መረጃ የሚጠይቅ ነው። የፕራይቬት ሴክተሩን ተሳትፎ በጣም የሚጠይቅ ነው። ምን ያክል ፕራይቬት ሴክተሩ እዚህ ሞዴል ውስጥ ተካተዋል ነው። ምን ያክል በጣም ኳንቲፋይ ለማድረግ እኮ ያው ሞዴሊንግ ይኖራል። በአፍሪካ ደረጃ እነ አፍሪካ ኢኮኖሚክ ኮሚሽን የሚሰሩት ማለት ነው። ግን ምን ያክል ዝርዝር መረጃን አካተው በየጊዜው ያ መረጃ